ከማህበረሰብ ለማህበረሰብ ወይዘሮ ሶስት ጋየው ውልደቷና እድገቷ በአዲስ አበባ ኢትዮጵያ ሲሆን ገና በለጋ ዕድሜዋ ነበር የሰርከስ ኢትዮጵያ አባል በመሆን ወደ አውስትራሊያ ቀናቸው። በሰርከስ ኢትዮጵያ አገሯን በዓለም አቀፍ መድረክ ያስተዋወቀች ሲሆን በተያያዥ በተከፈተላት ሰፊ መድረክ ውስጥም በመግባት የአውስትራሊያን ሰርከስ ኦዝ በመቀላቀል በተለያዩ ዓለም አቀፍ መድረኮች ላይ ተሳትፋ ብቃቷን አሳይታለች። የሰርከስ ሙያዋን በእውቀትም ለማዳበር በአውስትራሊያ ከስዊንበርን ዩኒቨርሲቲ እንዲሁም የአውስትራሊያ ናሽናል ኢንስቲትዩት በሰርከስ አርት ተመርቃለች። ሶስና ገና በለጋ ዕድሜዋ ሀገሯን ለቃ በአውስትራሊያ አብዛኛው ጊዜዋን ብታሳልፍም በውስጧ ያለውንና ሀገሯ በመግባት በሙያ ለማገልገል ያላትን ህልም በተግባር ለማዋል ከነመላ ቤተሰቧ ታዳጊ ልጆቿን ጨምራ አገር ቤት ከገባች ከሰባት ዓመት በላይ ሆኗታል። በቆይታዋም ወጣቶች ላይ መሰረት ያደረገ የስርከስና የጂምናስቲክ ስልጠናዎችን ስትሰጥ የቆየች ሲሆን ከዚህ በተጨማሪም በእንጦጦ ፓርክ የሚገኘውን የኢትዮጵያ ስርከስ ኢንተርቴንመንት ማዕከልን በማስገንባት ላይ ትገኛለች። ይህ ማዕከል በኢትዮጵያ በዚህ መልክ ሲሰራ የመጀመሪያው እንደሆነም ተነግሮለታል። በአገር ቤት ቆይተዋም ከኢትዮ ስርከስ ኢንተርቴይንመንት መስራችነትና ዋና ስራ አስኪያጅነት ባሻገር የኢትዮጵያ ዲያስፖራ ማህበራት ጥምረት ፕሬዚደንት፣ እንዲሁም የአዲስ አበባ ጂምናስቲክ ፌዴሬሽን የስራ አስፈጻሚ ፕሬዚደንት በመሆን ሀገሯን በሙያዋ እያገለገለች ትገኛለች። ሶስና በቅርቡም ወደ አውስትራሊያ የተመለሰች ሲሆን በሚኖራት የአጭር ጊዜ የአውስትራሊያ ቆይታዋም ልታደርጋቸው ስላሰበቻቸው እቅዶቿ አጫውታናለች። በተለይ ደግሞ ወጣቶች ላይ አትኩሮ በመስራት ብቃት ያላቸው ዜጎችን ለማፍራት በሚል መርህ እያስገነባችው ባለችው የኢትዮ ስርከስ ኢንተርቴይንመንት ዙሪያ ሰፋ ያለ ቆይታን አድርገናል። ከዚያ በፊት ግን የዕድሜዋን አብላጫውን ዘመን ካሳለፈችበት አውስትራሊያ መላ ቤተሰቧን አስከትላ ወደ አገር ቤት በመግባት ወጣቶች ላይ እሰራለሁ ብላ ስትገባ ከዚያ የጠበቀቻቸው ምላሾች እንዲሁም ተግዳሮቶች ምን እንደነበሩ እንዲስትል ገልጻልናለች። አውስትራሊያ ወደ ኢትዮጵያ በመመለስበት ሰዓት ምን አይነት ስፔሶች ላይ ማስተማር እችላለሁ የሚለውን አጥንቼ ነበር እና እንደሚታወቀው አዲስ አበባ አዳራሾች በግልም ይዞታ ላይ ያሉ ከእንደገና ወደ መቶ ሀያ ደግሞ የሆኑ የወጣት ማዕከላቶች አሉ። እነሱ እነሱን በምመለከብትበት ጊዜ ኦስ ወጣት ማዕከል ላይ ያተኮርኩትኝ አንደኛ ከወጣትና ሕጻናት ጋር ስለምሰራ፣ ሁለተኛ ነገር ደግሞ ኢንፍሌሽን አለ። አሁን እኛ አዳራሽ ሆን ያላቸው ሰዎች ወደ ሰርግ ወደ ማከራየት ነው እንጂ እንደዚህ ወጣት ሰብስቦ ለሚያሰራ ሰው አይወዱ አይፈልጉም እና ወጣት ማዕከል ላይ ግን በአካባቢ የሚገኘውን ወጣት ማዕከል ጠይቄ በነፃ ነው ማስተምራቸው። ልጆቹ እዛ ልጆችን መጀመሪያ ሰብስቤ ማቴሪያል ገዝቼ በዛ ነው የጀመርኩት። የእኛ የሶሻል ሰርከሱ ጋሞ ሰርከስኩል ነው የሚባለው እና በዛ ሶሻል ስራዬን ጀምርኩ ማለት ነው ልጆች ስ አቀባበላቸው ያው የታወቀ ነው ኢትዮጵያ ልጆች ታለንትድ ናቸው የእኛ ታርጌት ግሩፖች ደግሞ እኛ አነስተኛ ገቢ አላቸው ከሚባሉ ቤተሰቦች የሚወጡ እና መንግስት ቤት የሚማሩ ልጆች ናቸው ምክንያቱም እነሱ ናቸው ፎከስ አድርገው ሊሰሩ የሚችሉልኝም ነገም ደግሞ ሀገራቸውን ሊያስጠሩ ወጥተው የተሻለ ስራ ላይ ቢገቡም ቤተሰቦቻቸውን ኢኮኖሚክ ይደግፋሉ ተብሎ ስለሚታሰብ ማለት ነው እና ከነኝ ልጆች ጋር ሰባት አመት ጨርስኩኝ አሁን ሰባት ሁለት አመት ነው ሳሰራቸው። ብዙ ልጆች አፍርተናል። እንግዲህ ማፍራት ምንድን ነው የሚለውን ራሱ ግንዛቤ እንድትወስዱ ፈልጋለሁ። ማፍራት ማለት ኢንተርናሽናል ደረጃ ላይ መድረስ ብቻ አይደለም። እኛ ትምህርት ቤት ውስጥ ያሉ ልጆች ነርስ ግራጁዌት ያደረጉ አሉ፣ አድሚኒስትሬሽን ግራጁዌት ያደረጉ አሉ። በጣም ስብእናቸው የተገነባው በጣም በጣም ጥሩ ልጆች አሉ። ያንንም እኛ ወርፋይን ወዳድ የግዴታ ሰርከስ አርቲስት ሊሆን የለባቸው። እነኝህ ልጆች ግን ሰርከሱን ኮንፊደንሳቸውን የሰልፍ ሲስቴማቸውን የተሻለ ስብና እንዲኖራቸው አገር ወዳድ እንዲሆኑ ሰውነታቸው እንቅስቃሴ እንዲኖራቸው ጤነኛ እንዲሆኑ ያግዛቸዋል። ስለዚህ ያንን እየሰራው ግን ምንድን ነው ያው መንግስት እዛ ወጣት ማዕከል ላይ ሲሰራ በጣም ብዙ አይነቶች ቻለንጆች ገጥመውኛል። በጣም እስከ ማባረር ደርሰዋል። ዛሬ አራት አመት አምስት አመት በተነውብኛ ልጆች ከእንደገና ሌላ ወጣት ማዕከል እጅ ነው ከእንደገና እንደ አዲስ ሀያ ልጅ እ እጅ ከእንደገና ጀምሬ ብዙ ነገር አለ። ግን ያ ማለት ስትራክቸሩ አይደለም ወይም ምናልባት እዛ ጋር የተመደበው ሰውዬ ጥሩ ስብና ስላ ሌለው በተለያየ መንገድ አፌክት ሊያደርግሽ ይሞክራል። እና ግን ያንን ኦቨርካም ማድረግ ነው እንግዲህ ጥንካሬ ሀገር ምትወጅ ከሆነ ያንን መጠየቅ ለምን ማለት እኔ ከስላ የነበርኩኝ ነበርኩኝ ከሳለሁ ሰው ትዊት በደብ ካላደረገኝ የሚመለከተው ጋሬጅ ከሳለሁ በጣም ብዙ ቻለንጅ ውስጥ ነው ያለፍኩትኝ። ግን የኔ ምኞት ምንድን ነበረ ራሱን የቻለ ሴንተር እንዲኖረው፣ ራሱን የቻለ መመልከቻ እንዲኖረው፣ እኛ ውጭ ሀገር እንደምንሰራው አይነት ነገር እንዲኖር ምኞት ነበረ። እና በአጋጣሚ በተለያዩ ቦታዎች ተለያዩ ፕሮፖዛችን የቀረጽኩኝ ጠቃለው በአጋጣሚ የእንጦጦ ፓርክ ሲሰራም ለምን እዚህ ጋር እንደዚህ አይነት ነገር ፕሮፖዛ አላደርግም በሚለው ፕሮፖዝ አድርጌ ነው እንግዲህ ተቀባይነት ያገኘው። ለምን ከአርባ ስምንት ፐርሰንት በላይ የኢትዮጵያ ፖፑሌሽን ከአስራ አምስት አመት በታች ነው። ከሰባ ፐርሰንት በላይ ደግሞ ከሰላሳ አመት በታች ነው። ስለዚህ በጣም ኦልሞስት ሀፉ ከአስራ አምስት አመት በታች ነው። ለዛ ምንድን ነው የምናደርገው? ኦልሬዲ የመከነ ትውልድ አለ መካከል ላይ ማለት የትምህርት አሰጣጡ ብዙ ነገር ድሮኛ እጅ ስራ ሰርተን የተለያዩ ነገሮች ሰርተን እነሱ ግን ቢን ሪሙቭድ አሁን መልሰው ላይ ያመጧቸው ነው። ስለዚህ የእኛ ህፃናቶች ሜዲሴት አላረጉም። እንደቀላል መታየት የሌለበት ነገር ነው ተብሎ የመናደር የመጣላት አግሬሲቭነስ ምናምን የሚመጣው እነኝን ካምነስ ፔሸንስ ከልጅነታችን የሚያስተምሩ ነገሮች ሁሉ ስለወጡ ነው። ስለዚህ የእኛ ሀሳብ ሰርከስ ሲሆን እንጂ እንደ ዋና ቅሉ በውስጡ በጣም ብዙ ነገር ያካትታል። የዚህ የኢትዮ ሰርከስ ኢንተርቴይንመንት ከመዝናኛ ጋር ወጣቶችን በአካል ብቃትም የማጠንከሪያ ቦታ እንደሆነ ነው የሚናገረው። እና ከዚህ ከሰርከሱ ልጆቹን ለውድድር ከማብቃቱ ባሻ ሲናገር ምን አይነት ተጨማሪ ነገሮችን ይዟል። አሪና አለው የአምስት መቶ ሲጠር አሪና አለው። ሰርከስ መመልከቻ ነው። ከውጭም ሸዎች የምናመጣበት ነው። የራሳችንን ልጆች ሾኬዝ የምናደርግበት ቦታ ነው። በውጭ ዓለም ልጆች ብዙ ጊዜ በሰርከስ ይሄዳሉ። ቤተሰቦቻቸው ይዘዋቸው ይሄዳሉ። በአሜሪካን ሀገር፣ በተለያዩ ሀገሮች ደግሞ ምን ይደረጋል? በዛው ከትምህርት ገበታቸው ለሚመጡ ተማሪዎች ማለት ነው። አሁን ለምሳሌ ከሰኞ እስከ አርብ ለሚመጡ ልጆች ከአስተማሪዎቻቸው ጋር የሚመጡ ይኖራሉ። እነሱ ሲመጡ ህጻናቶቹ ከዛ በኋላ እንዲ ስሉ እናደርጋለን። ፕራይማሪ ስኩል ላይ ያሉት ማቴማቲክስ ይፈተኑበታል። ሰከንደሪ ላይ ያሉት ደግሞ ፊዚክስ ይፈተኑበታል። ስለዚህ እኛ ከቡክሌት ጋር አብረን አድርገን ለአስተማሪዎቻቸው እንሰጣለን፣ ኢቫሉዌት የሚያደርጉበት ማለት ነው። ከዛ በተጨማሪ ደግሞ አርቴን ክራፍት የሞተር ስኪልስ ከትራዲሽናል ኮንሴፕቶችን ጨምሮ እንደ ፈተልም እንደ ጅካ ማቡካቱ የተለያዩ ነገሮችን ብቻ ጨምሮ ሆሊስቲክ ወይ ኦፍ ለርኒንግ የሚባለውን ማለት ነው። ሆሊስቲክ ወይ ኦፍ ለርኒንግ ነው እንዳለ። ግን አርቴን ክራፍቱ እሱን ነው የሚያካትተው። የትራዲሽናል ቫሊዋችን የነበሩ በልጅነታችን ሰራ የነበረ ነገሮች ለልጆቹ ማስተማር ማለት ነው። ሁለት ስቱዲዮዎች አሉ። የሰርከስ ስቱዲዮ አለው እና የዳንስ ስቱዲዮ አለው። እዛ ላይ ደግሞ ባህላችንን እናስተምርበታለን። የውዝዋዜ፣ የተኳንዶ፣ የሰርከስ ክላሱ። ከእንደገና ደግሞ ባሌ እንጨምራለን። በኢትዮጵያ ውስጥ በስፋት የማይሰራ ታፕ ዳንሲንግ እንጨምራለን። የተለያዩ አርት ፎርሞችን የሚማሩበት አዳራሾች ነው የሚሆኑት። ከዛ ደግሞ የካምፒንግ ሎት አለ ሰዎችም ሊያድሩ ይችላሉ። ድንኳንም ይዘው መጥተው ሰክተው የሚያድሩ ሰዎችም ሊያድሩ ይችላሉ ከኛ ጋር። ያ ደግሞ ፎከስ የሚያደርገው ምንድን ነው ከዚህ ጋር የክሬቲቭ ካምፒንግ ከሚለው ጋር የሚያያይዘው ነገር አሁን ለምሳሌ ከውጭ ሀገር ካሉ ትምህርት ቤቶች ጋር እንጌጅ እናደርጋለን። ሀያ ልጅ አስራ አምስት ልጅ መጥተው ከኛ ጋር ሁለት ሳምንት ካምፕ ያደርጋሉ። ስለ እኛ ባህል፣ ስለ ውዝዋዜው ካልቸሩ የሚመጡ የውጭ ሀገር ዜጎች ይኖራሉ በዛ በደንብ ሀርድ ከረንሲ ማምጣት እንችላለን። በተለይ በተለይ ደግሞ የዳያስፖራ ልጆች እኔ የራስ ኤክስፒሪያንስ ለማድረገው ማለት ነው፣ ብዙ ጊዜ ይዘዋቸው ይመጡና ወላጆቻቸው ያው የኢትዮጵያ ኦሪጅን ስለሆነ ከትፏችንን እንወዳለን ቁርጣችንን ምናምን የወላ ቤተሰብ ምናምናል። ልጆች ምንም የላቸውም። ምንም ማለት የሚያዩትን ያሉ ከዛ በኋላ ምን ያደርጋሉ? ስለዚህ ለእነሱ ምንድን ነው ምንድን ነው የምናስቀምጥላቸው ብለን ስናስብ በደንብ ኢትዮጵያዊነትን የሚያስተምራቸው ለሕይወታቸው ሊጠቅማቸው የሚችሉ ስንቆችን ሰጥናቸው ነው። እነኝ ናቸው የኛ ሎቢስት እንግዲህ የሚሆኑት ወደፊት በጣም ሰፊ የሆነ ስራዎችን የሚሰራ ማዕከል ነው እንግዲህ እየተሰራ ያለው በውጭ ሀገር የሚኖሩ ሰዎች ወደ አገር ቤት በሚመለሱ ጊዜ በአገር ቤት ያለውን ክፍተት፣ የእውቀት ክፍተትም ይሆናል የአገልግሎት ክፍተትንም መሙላት የሚባለው ነገር ነው አንደኛ አንደኛው ለሀገር አስተዋጽኦ ከሚባሉት ነገሮች አንቺ የተሰማራሽበት አንደኛው መስክ ወጣቶች ላይ ያተኮረ ስራ ነው። ሆቴል ከፍቶ ወይም ሱቅ ከፍቶ በቀጥታ ገቢ የሚያመጣ ሳይሆን ወደፊት ለረጅም ጊዜ ህብረተሰቡንም የሚጠቅም ሀገርንም የሚጠቅም ስራ ነው እየሰራሽ ያለሹ ና እንደዚህ አይነት ስራ ሲሰራ ደግሞ ከራስ ብዙ የሚወጡ ነገሮች አሉ። በገንዘብም በአቅምም በጉልበትም ና ይህንን ትልቅ ማዕከል ለመስራት አቅሙን እንዴት አገኘሽ? በተጨማሪ ደግሞ ሌላስ የሚረዳሽ አለ ወይ ኢትዮጵያ ውስጥ እስከ መንግስት ተቋማት የምታገኘው ድጎማዎች ወይም እርዳታዎች አሉ ወይ? አብሶሉትሊ ኖት። ማርቲ ማርቲ መንግስት ያገዘው መሬቱ ኤቭሪቲንግ ዞን ሚ እኔ ኳራተራ ለማስይዤ ምንም አድርጌ ኢንቨስትመንት የወጣቶች ኢንቨስትመንት አልተለመደም እኛ ሀገር እኛ ሀገር የተለመደው ምንድን ነው? ሆቴል ትሰሪያለሽ፣ ቤት ትሰሪያለሽ፣ ታከራያለሽ። ሁሉም ነገር አስፈላጊ ነው በእርግጥ ግን ወጣት ኢንቨስትመንት አይታወቅም። ግን ወጣት ላይ ኢንቨስት ማድረግ ግድ ነው። በእርግጥ እኔ ቦርዶቻችን የኛ ቦርዶች አውስትራሊያ ነው ያሉት የኢትዮጵያ ካምፓኒ ብቻ ሳይሆን አውስትራሊያ ምስታብልሽ ተደርጎ ነው የሄድኩትኝ በፊት አላማ በጣም ሰፊ ስለነበረ ማለት ነው። በእውቀት ደረጃ አሁን ውስጡ ያሉትን ነገሮች ኢንቴሪየር፣ ይሄን ያስፈልጋል ምናምን የሚሉት ሰዎች በጣም በአለም ላይ የታወቁ ሰዎች ናቸው የማውቃቸው ሰአታቸው ኮንትሪቢዩት አድርገው ሰፖርት እያደረጉኝ ያሉ ለእውቀታቸው ራሱ መክፈል ይገባኛል። ግን እነሱ ነው እኛ ማገዝ እንፈልጋለን። ይሄ ያስፈልገዋል፣ ስፔሱ ይሄን ያስፈልገዋል እያሉ ኮንሰርት ያደርጋሉ። ይሄ ደረጃውን የጠበቀ ነገር ስለሆነ በአፍሪካም ደግሞ የመጀመሪያው ነው። የመጀመሪያው በቢልዲንግ የተሰራ የሰርከስ ማሳያ ቦታ ነው፣ አሪና ነው። ስለዚህ ሂስቶሪካሊ ቀዳሚነትን ይሰጠናል አፍሪካ ውስጥ ለእኛም ሀገር ደግሞ ሀያ ሀያ ሶስት ላይ የአፍሪካ ኢንተርናሽናል ሰርከስ ፌስቲቫል ሆስት እናደርግበታለን። እዛ ጋር በጣም ብዙ ሰዎች ነው የሚመጡት ከተለያየ ሀገር ዴስቲኔሽንም ይሆናል ኢትዮጵያ የአፍሪካ የሰርከስ ዴስቲኔሽን ሰዎች አዎ እዛ ጋርም ቦታ አለ እዛ ጋር መሄድ አለብን ብሎ እንዲመጡ ማለት ነው ከመንግስት ያገኘሁት እርዳታ መሬቱን ነው በተረፈ ኢንከሪጅ ያደርጋሉ ቶሎ እንድንጨርስ በተረፈ ግን እንዳለ እዛ ላይ ያለውን ነገር መዋለ ነዋይ ራሴ ነኝ እዛ ጋር እያደረግኩ ያለሁት እንግዲህ ቀደም ሲል እንዳልሹም ይሄ የረጅም አመት የእውቀትም ሆነ የልብሽ ፕሮጀክት ነው። ምክንያቱም አንቺ ሙያሽ ራሱ መነሻሽም ሰርከስ ነው፣ በትምህርትም አዳብረሽዋል በስራም አዳብረሽ ነው እንግዲህ እዚህ ደረጃ ላይ የደረሽው። እዚህ ደረጃ ላይ ስትደርሺ ከኋላ የሰረሻቸው በርካታ ስራዎች አሉ። በዙሪያሽ የምታሳትፊያቸውም በአውስትራሊያ ያሉ ታላላቅ ሰዎች እንዳሉ ገልጸሻል። በተለያየ ጊዜም ከአገር ቤት ከገባሽ በኋላ ወደ አውስትራሊያ እየመጣሽ የተለያዩ የገንዘብ ማሰባሰቢያ ስራዎችን ስትሰሪ እንደነበረ ይታወቃል። ማቴሪያሎችን ወይም ቁሳቁሶችንም ከዚሁ የሰበሰብ እንደምትሄጅ ይታወቃል። አሁንም በዛው አላማ ላይ ነው ያለሹ እዚህ እና ቆይታሽ ምን ይመስላል? እዚህ አውስትራሊያ ምን ያህል ጊዜ ነው የምትቆይው? ከህብረተሰቡ ውስጥ የምትጠብቂው ምንድን ነው? በተለይ ደግሞ ቀደም ሲል ጠቅሰሻል። አውስትራሊያኖቹ በገንዘብም በእውቀትም እየተሳተፉበት ነው። ይሄ ደግሞ የኢትዮጵያውያን ፕሮጀክት እንዲሆን እዚህ ያሉ ኢትዮጵያውያኖችም እንዲሳተፉበት ምን መደረግ አለበት ብለሽ ትያለሽ? ጥሪሽስ ምን ይመስላል? እዚህ ላሉ ኢትዮጵያውያን አውስትራሊያን ነዋሪዎች ከስራይም ከልብደም ከመጣሁበት እድሜም አውስትራሊያ ላይ የኔ ግንኙነት ከኢትዮጵያ ኮሚዲ ጋር እንዳለ ሆኖ ግን ሜንስትሪም አውስትራሊያ ላይ ጠንካራ ግንኙነት አለ። በዛ ውስጥ የሰርከስ ማቴሪያሎች በጣም ውድ ናቸው። ምንድን ነው የሚያደርጉት? እዚህ ጋር የማይጠቀሙበትም አዲስ በስተው ምናምን ይሰጡኛል፣ ለትምህርት ቤቱ ማለት ነው። ብዙ ስለሚያስፈልገን ይሰጡኛል። ሁለተኛ ነገር ደግሞ ፈንድሬዚንግ ስናደርግም መጥተው በገንዘብም ያግዛሉ። ያ ደግሞ የሚጠቅመው ምንድነው አገር ቤት የማናገኛቸውን እቃዎች እናስገባበታለን፣ ትራንስፖርት እናደርግበታለን። አሁን ኦቨሪ ደንጓን ያለው ላስት ፎር ዴይስ እዚህ ሰርከስ አለ። ፍላይ ፍላይ ሰርከስ የሚባል የወጣቶች ሰርከስ አለ፣ የህጻናቶች እና የወጣቶች። ወደፊትም ከእነሱ ጋር ኮላብሬት እናረጋለን የሚል ሀሳብ ነው ያለኝ። ወደ ኢትዮጵያ እናመጣቸዋለን ስፔስ ሲያልቅ እና እነሱ ሸዋ አላቸው ና ለአራት ቀን እነሱ ልጆቹ ህጻናቶቹ ፈንድሪዝ ያደርጋሉ። የሚገርምሽ ነገር ላንቺ ፕሮጀክት ኢትዮጵያ እየገነባን ነው ጓደኞቻችን አሉ ብለው ልቤ በጣም ነው የሚነካው። እነሱን ሳያቸው ብታይ ከመምጣቱ የፊት እዛም ኢትዮጵያን የሳዋራ የተለያዩ ሰዎች ሆርን ነው የሚባለው የአፍሪካ ሬስቶራንት ሀያ ጆንሰን ስትሪት ኮሊንግውድ ያለው ረኛ እናገዝሻለን አሉ። ፉል ባንድ እናደርግልሻለን። በጣም በጣም ሀል ፉል ስለሆኑ ከነሱ ነው የምጀምረው መጀመሪያ ስለዚህ በሀያ ሁለት ዲሴምበር ጆንሰን ስትሪት ሆርን አፍሪካን ሬስቶራንት ለኢትዮጵያ ሰርከስ ሴንተር ፈንድሬዚንግ ዲነር አለን። ባንድ አለ፣ ዲጂ አለ፣ የተለያዩ ኦክሽኖች ይኖራሉ። እዛ ላይ ኢትዮጵያዊ ቢመጣልኝ ደስ ይለኛል አለ የሰርከስ ኮሚቴውም አለ ቢመጣልኝ በጣም ደስተኛ ነኝ። ይህንን ነው መጀመሪያ የምናደርገው። ከዛ በተረፈ ደግሞ ሰርከስ ሴንተር የሚለውን አዲስ አበባ ኢትዮጵያ የሚለውን ፔጅ ላይክ ያደርጉ ፌስቡክ ላይ ላይክ አድርጉ። እዛ ላይ ደግሞ ፕሮግረሱን ታያላችሁ፣ ስለ ቢልዲንጉ ምን እየተፈጠረ እንደሆነ የተለያዩ ፕሮግራሞች አሉ። አሁን ለምሳሌ የእኛ ሰርከስ ቤተሰቡ ኑ ሰርከስ ትራይብ የሚል ፕሮግራም አለ። አንድ ዶላር በቀን ሰዎች ኮሚትድ መሆን ፐርመንት የሚፈልጉ ከኛ ሴንተር ጋር የሚገቡበት ፕሮግራም ነው። ግን ዋናው ነገር ይህን ፈንድሬዚንግ ኮሚቴ ላይ የሚያሉ እኛ ጓደኞችም ሌላ እናረጋለን ሴቶች ተሰብስበን ደግሞ እናደርጋለን እያሉ ነው። ሌላ ደስ ይለኛል፣ በጣም ደስ ይለኛል። ነገ መታችሁ ስታዩት እንደ ሀገር የምትኮሩበት በጣም ብዙ ነገር ተሰርተዋል ኢትዮጵያ ውስጥ። ይሄ ደግሞ አንዱ ዴስቲኔሽን ነው የሚሆናችሁ ቤተሰባችሁን በተለይ ይዛችሁ ለምትመጡ ኢትዮጵያውያኖች። በተረፈ ደግሞ እዛ ሆነን እንግዲህ ብሪጁን ጋፑን እንሞላለን ብለን ነው የምናስበው። እንግዲህ እንደዚህ አይነት ኢንስቲቱሽኖች ሲፈጠሩ ኢትዮጵያ ውስጥ የሚጠቅመው ማህበረሰቡን ብቻ ሳይሆን ከውጭ የሚመጣውን ብቻ ሳይሆን ለሀገር ኢሜጅም የሚጠቅም ነገር ነው በጣም በተለይ ደግሞ ሁልጊዜም ዋንጫ ማውጣት ወይም ደግሞ በውድድሮች ላይ ማሸነፍ ብቻ ሳይሆን ስብዕናቸው የተገነባ ወጣቶችን ማውጣት ነው የሚል ነገር አሰሻል። በዛ ማዕከል ውስጥ ያሉ ወጣቶች የተለያየ ዓለም አቀፍ ውድድሮችን ሲወዳደሩ አገር አቀፍ ውድድሮችን እንደሚወዳደሩ አውቃለሁኛ ያለሁኝ የምታስቀምጫቸው መረጃዎች ላይ እና እስካሁን ድረስ ያላቸው ውጤት ምን ይመስላል? በሀገር አቀፍ ይሁን በዓለም አቀፍ ደረጃ ያስመዘገቡት ውጤት ምን ይመስላል? ይዘሻቸውም የተለያዩ ሀገሮች ስትጓዥ እንደነበረ አስታውሳለሁ እና ምን ይመስላል ውጤታቸው? እንግዲህ ማርቲ፣ የኛ ሙያ ሰርከስ ሲባል እንጂ ጂምናስቲክም አለው። ሎካሊ በኢትዮጵያ ጂምናስቲክ ፌዴሬሽን በሚካሄዱ ድሮች ላይ ይወዳደራሉ። ጥሩ ጥሩ ውጤቶችን አምጥተዋል። በጂምናስቲክ ማለት ነው። በሰርከስ ፌስቲቫል ላይ ስትጋበሽ እዛ ሄደው ፐርፎርም በሚያደርጉበት ሰዓት እዛ ላይ ዳይሬክተሮች፣ ፕሮዲሰሮች፣ ሰርከስ ሙያ ላይ ያሉ ትልቅ ሰዎች ይገኛሉ። ከዛ ነው ኮንትራታቸው የሚገኘው። እንዲሁም ከዋንጫው በላይ ስራው ነው አሸናፊነት። በተለይ ለመጀመሪያ ጊዜ ወጥተው ፌስቲቫል የቀረቡ ልጆች ከሆኑ እዛ ላይ ስራ ምናምን ማግኘት ሲጀምሩ ብሬክ ስሩ ነው የሚሆነው ለእነሱ አሁን ምንድን ነው ስታንዳርዱን በጠበቀ ሜድ ኢን ኢትዮጵያ ፕሮዳክት ማለት በሁሉ ነገር ኢትዮጵያ ያለቀለት እስከ አልባሳታቸው እስከምናቸው ነው ይዘናቸው የምንወጣው እና በጣም ብዙ ውጤት ያመጡ ልጆች አሉ። አሁን ራሱ ሰርከስ ዲሶ ላይ የሚባል ትልቁ ካምፓኒ ቡክ ያደረጋቸው ይነ ተማሪዎች አሉ። አሁን ለምሳሌ ከአምስት እስከ አስር አመት ኮንትራት ነው እንግዲህ ፍሎሪዳ ሄደዋል። ትንሹ አስራ ሶስት አመት ልጅ ነው ወንድሙ አስራ ዘጠኝ አመት ልጅ ጋር ነው የሄደው። እነዚህ አሁን አለም ላይ በጣም ታዋቂ የሆኑ አውስትራሊያ መጥተው ሊትል ቢክሻት ላይ እየቀረቡ በጣም ትልቅ ስም የሰሩ ከስምንት በላይ ዋንጫ ለሀገራቸው ያመጡ ልጆች ናቸው። ኖርማሊ እንደዚህ አይነት ትልቅ ካምፓኒ ሲገባ የኢትዮጵያ ባንዲራ ከሌሎች እዛ ውስጥ ካሉ አርቲስቶች በሙሉ ሀገራቸው ባንዲራ ይደረጋል እና የኢትዮጵያ አንዱ ነው። አየሽ፣ እና ፐርማንት እዛ ጋር ይቀመጣል ኢትዮጵያውያኖች እዛ ውስጥ እስካሉ ድረስ እና ልጆቹ እዛው አሁን ፐርፎርም እያደረጉ ነው። በጣም ትልቅ ደሞዝ ነው የሚከፈላቸው። በጣም በደንብ ነው ቴክ ኬር የሚያደርጓቸው። ሀገራቸው ላይ መጥተው ኢንቨስት የሚያደርጉ ናቸው። በመጨረሻም በአውስትራሊያ እና በዓለም ዙሪያ ላሉ ኢትዮጵያውያን ሁሉ የምታስተላልፈው መልእክቷ ይህ ነው። ሜልበርን ያላቸው ኢትዮጵያውያኖች፣ ዓለም ላይ ያላቸው ኢትዮጵያውያኖች የእኛን አጠቃላይ ስራ ማየት የምትፈልጉ ከሆነ ሰርከስ ኢትዮጵያ ዶት ኦርግ ብላችሁ ግቡ። ሁሉም ስለ ፕሮጀክቱም ስለ ቦርዶቻችን እንዴት እንደምንሰራ በምን አይነት መንፈስ ላይ እንዳለን ታዩታላችሁ ና ሰርከስ ቤተሰባችን ሆኑ፣ ወጣትን ደግፉ። ስለዚህ ወጣትን፣ ህጻናቶችን ለምናሳድግበት ሴንተር እናንተም የምትችሉትን በሞራልም፣ በተለያየ ነገር ሼር በማድረግም፣ በፋይናንስም አድርጋችሁ ደግፉ ነው የምለው። ቆይታሽ በጣም አጭር ነው። የተሳካ እንዲሆንልሽ ምኞታችን ነው። እኛም ከኤስቢኤስ ራዲዮ ወይዘሮ ሶ ስናወጋየው የኢትዮ ሰርከስ ኢንተርቴንመንት መስራችና ዋና ስራ አስኪያጅ ስለነበረን ቆይታ እናመሰግናለን። አመሰግናለሁ ማርቲ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።